ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና፣ በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሚያዝያ 13 2013 ዓ ም ዝግጅታችን ጀመረ። የሁላችንም ምኞት ተከሳሹ በቀረቡት ሶስት ክሶች ጥፋተኛ ሆኖ እንዲገኝ ነበር። ይህም ሆኖልናል። እንደምታዩትም እዚህ ያለነው የተለያየን ሰዎች ሁሉ አንድ አይነት ስሜት ሚያንጸባረቅ ነው። ጥፋተኛ ሆኖ እንዲገኝ የነበረን ምኞት ተሳክቷል። ጥቁር አሜሪካዊው ጆርጅ ፍሎይድ አንገቱን በጉልበቱ ተጭኖ በመግደል የተጠረጠረው ዴሪክ ሾቪን በተከሰሰበት የግድያ ወንጀልና ተያያዥ ክሶች ሁሉ የጥፋተኝነት ብይን የተላለፈበት መሆኑን የተመለከተ ዘገባለን። በቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የዓይን እማኝ ነን ያሉ ለቪዮኤ ገልጸዋል። በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያና ጥቃት የሚያወግዙና ፍትህን የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬም ቀጥለዋል ተገባለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ ታገኙላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የዓይን እማኞች መሆናቸውን የገለጹ ለአሜሪካ ድምፅ ተናገሩ። ጥቃቱ መፈጸሙንና ጉዳት መድረሱን የሚያረጋገጡት የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አቢዮት አልቦሮ ዓላማቸው የህዳሴ ግድብን ግንባታ ማደናቀፍና ክልሉን ሰላም መንሳት ነው ሲሉ ወንጅለዋል። አድማጮች በዚህ ላይ ሰፋ ያለ ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል። ኢትዮጵያ በታላቁ የህዳሴ ግድብ ዙሪያ በሚደረገው ድርድር አካሄድ ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሁለቱ የታችኛው ተፋሰስ አገሮች ላይ ተጽዕኖ እንዲያደርግ የሚያሳስብ ደብዳቤ ማስገባቷን የውጭ ጉዳይ ሚኒስቴር አስታወቀ። የሱዳን መንግስት የኢትዮጵያን ወታደሮች ይዤ ነበር የሚለውም አግባብነት የሌለው ነው ሲሉ የሚኒስትሩ ቃል አቀባይ አስተባብለዋል። አድማጮች በዚህም ላይ ሰፋ ያለ ዘገባ አለን በመጽሔቱ ክፍለ ጊዜ ይቀርባል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን የቀድሞ የፖሊስ መኮንን ዴሪክ ሾቨን በጆርጅ ፍሎይድ ሞት ጥፋተኛ ሆኖ የተገኘበትን ከህዝብ የተውጣጡ ለዳኝነቱ የተመረጡ የብያኔ ሰጪ አባላት ያስተላለፉትን ውሳኔ በመደገፍ ሌሎች መሰል አስተያየት ሰጪዎችን ተቀላቅለዋል። በጆርጅ ፍሎይድ ግድያ በእጅጉ ተረብሸን ነበር። በመሆኑም የተሰጠውን የፍርድ ብያኔ በአዎንታ ነው የተቀበልነው። በዛሬው ምሽት የጆርጅ ፍሎይድን ቤተሰቦች አስባቸዋለሁ ሲሉ ነበር ጆንሰን ትላንት ማምሻው ላይ በትዊተር አማካኝነት ባስተላለፉት አስተያየት ሀሳባቸውን የገለጡት። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እና ምክትላቸው ካማላ ሐሪስም የፍርድ ውሳኔው ይፋ ከተደረገ ጥቂት ሰዓታት በኋላ ለመላው አሜሪካ ሕዝብ በቴሌቪዥን የተላለፈ ንግግር አሰምተዋል። ዛሬ የእፎይታ ትንፋሽ እንተነፍሳለን አሉ ምክትል ፕሬዚዳንት ሀሪስ። የፍትህ ልኬት ከፍትህ እኩልነት ጋር አንድ አይደለም፣ የግድም የፍትህ ስርዓቱን ማሻሻል አለብን ሲሉ ስለሚቀጥለው እርምጃ አጽንዖት ሰጥተው ተናግረዋል። የፍርዱ ብያኔ ከተሰማ በኋላ የፍሎይድን ቤተሰቦች በስልክ ደውሎ ያነጋገሩት ባይደን በበኩላቸው በዩናይትድ ስቴትስ ስርዓት ውስጥ የተንሰራፋ ዘረኝነት በሀገራችን ማንነት ላይ አንዳች አዳፋ አኑሯል ብለዋል። ባይደን አክለውም የዛሬው የፍርድ ውሳኔ አንድ እርምጃ ወደፊት ከመራመድ ይቆጠራል። ነገር ግን እንደ ብርቅ የሚታይ ነው እና ፍትህ ይረጋገጥ ዘንድ ለምናደርገው ጉዞ ግን የመጀመሪያው ትልቅ እርምጃ ሊሆን ይችላል ብለዋል። በሌላ በኩል የቴክሳሱ ሪፐብሊካን ሴናተር ጃን ኮርነን የባይደንን አስተያየት ተቃውሞ ተናግረዋል። ኮርነን በትዊተር ገጻቸው ላይ ባሰፈሩት አስተያየት በአንድ ጉዳይ ላይ በትናጥል የተፈጸሙ እውነታዎች ላይ በመመርኮዝ በአንድ መኮንን ላይ የተሰጠ ብይን ነው። የፍርድ ውሳኔውን እቀበላለሁ። በአጠቃላይ የህግ አስከባሪዎችን ስም ማግደፍ ግን አስፈላጊ አይደለም። አብዛኛው ፖሊሶች የህዝብን ደህንነት ለመጠበቅ ሲሉ ሕይወታቸውን ለአደጋ የሚሰጡ ናቸውና ብለዋል። በዩናይት ስቴትስ ምክር ቤት የደቡብ ካሮላይናው ሪፐብሊካን እንደራሴ ሴናተር ቲም ስካት በበኩላቸው የፍርድ ውሳኔውን በደስታ የተቀበሉ መሆናቸውን ገልጠው በህግ አስከባሪ አካላት መካከልና በጥቁር አሜሪካውያን እንዲሁም በሌሎች ደሃጣን የዩናይት ስቴትስ ማህበረሰብ አባላት መካከል ያለውን እጅግ ደካማ ያሉት ግንኙነት መጠገኛው ጊዜ አሁን ነው ብለዋል። ይህ የፍርድ ብያኔ በፍትህ ስርዓታችን ትክክለኝነት ላይ እምነታችን እንዲታደስ ቢያደርግም የተበላሸ ስነ ምግባር ያላቸው አንዳንዶች የተቀሩትን በሙሉ እንደማይወክሉ ለማረጋገጥ ብዙ ስራዎች መሰራት እንዳለባቸው እናውቃለን። አብዛኞቹ ፖሊሶች በየዕለቱ የደንብ ልብሳቸውን የሚለብሱት በታማኝነትና የላቀ ሞራል ልና ተላብሰው በቅን አገልጋይነት ልብ ነው ሲሉ ሴናተር ስካት በመግለጫቸው አክለዋል። ከ350 በላይ አባላት ያሉት ብሔራዊ የፖሊስ ወንድማማችነት ማህበር ባወጣው መግለጫም የፍትህ ስርዓቱ መስራት እንዳለበት ሰራ ብለዋል። ቡድኑ በመግለጫው አክሎም የፍርድ ሂደቱ ፍትሐዊ ነበር፣ በተገቢው መንገድም ተከናውኗል። ሁሉም ዜጎች የህግ በላይነትን በማክበር ዛሬ ማታና በሚቀጥሉት ቀናት በሰላማዊ መንገድ እንደሚንቀሳቀሱ ተስፋ እናደርጋለን። እንደዚያ እንዲሆንም እንጠብቃለን ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደ አውሮፓውያን የዘመን አቆጣጠር በ2030 ዓመተ ምህረት በሀያ ሰባቱ የህብረቱ አባል አገሮች ውስጥ ወደ ከባቢ አየር የሚለቀቀውን በካይ ካርቦን በ55 በመቶ ለመቀነስ መስማማቱን የአውሮፓ ህብረት በዛሬ እለት አስታወቀ። ውሳኔው ህብረቱ ከሌላ ሀያ ዓመታት በኋላ በ2050 ዓመተ ምህረት ከካርቦን ብክለት የነፃ አህጉር ለመሆን የያዘው አካል መሆኑን ተመልክቷል። የአውሮፓ ኮሚሽን ፕሬዚዳንት አርሱላ ቫንደርሊን ስምምነቱ ህብረቱን ከበካይ ጋዝ የነፃ ለማድረግ በሚያግዘው ለትውልድ በአረንጓዴው ጎዳና እንዲጓዝ ያደርገዋልም ብለዋል። ለልጆቻችንና ለልጅ ልጆቻችን የምንገባው የማይታጠፍ ቃል ኪዳን ነው ሲሉም አክለዋል ኮሚሽነሯ። የህብረቱ ስምምነት ዜና የተሰማው የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የቀባቢ አየር ንብረት ለውጥን ለመዋጋት በሚቻልበት ሁኔታ ላይ ከዓለም መሪዎች ጋር ከሚያካሄዱት በርቀት በኢንተርኔት አማካኝነት የሚካሄድ የሁለት ቀናት ጉባኤ ከመጀመሩ በፊት ነው። ስምምነቱ ተፈጻሚነት ያገኝ ዘንድ ይፋ ከመደረጉ አስቀድሞ ግን የአውሮፓ ህብረት አባል አገራት ማጽደቅ አለባቸው። በሌላ ተያያዥ ዜና የቻይናው ፕሬዚዳንት ሺ በዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በተዘጋጀው ዓለም አቀፍ የአየር ንብረት ጉባኤ ላይ በነገው ዕለት ንግግር የሚያሰሙ መሆናቸው ተገለጸ። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሁዋቺኒንግ በዛሬው ዕለት በጽሁፍ ባወጡት መግለጫ ፕሬዚዳንት ሺ እሳቸው አስፈላጊ ያሉትን ንግግር እንደሚያሰሙ አመልክተዋል። ሺ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን እና የሩሲያውን ፕሬዚዳንት ቭላድሚር ፑቲንን ጨምሮ ለሁለት ቀናቱ ጉባኤ በፕሬዚዳንት ባይደን ከተጋበዙ አርባ የዓለም መሪዎች መካከል ናቸው። ፕሬዚዳንት ሺ በጉባኤው ለመገኘት የመስማማታቸው ዜና የተሰማው የፕሬዚዳንት ባይደን የአየር ንብረት ለውጥ ጉዳዮች ልዩ መልእክተኛ ጆን ኬሪ ከቻይናው አቻቸው ሺ ጀንኋ ጋር ሻንጋይ ላይ ተገናኝተው ከተነጋገሩ ጥቂት ቀናት በኋላ ነው። ፕሬዚዳንት ባይደን ስልጣን ከያዙበት ካለፈው ጥር ወር አንስቶ የመጀመሪያቸው የሆነው ሁለቱ መሪዎች አንድ ላይ የሚታዩበት የአጋጣሚ የመጣው በሁለቱ የኢኮኖሚ አያላን መካከል በርካታ አወዛጋቢ ጉዳዮችን አስመልክቶ በመካከላቸው ያለው ልዩነት እያየለ የመጣ ውጥረት እየታየበት ባለበት በአሁኑ ወቅት ነው። ሁለቱ አገሮች ልዩነት ቤጂንግ በከፊል ራስ ገዟ ሆንግ ኮንግ ላይ ቁጥጥሯን እያጠበቀች መሄዷና በሰሜን ምዕራቧ የሺንጃንግ ክፍለ ግዛት በሚገኙት የዊገር ሙስሊም የጎሳ አባላት ላይ የምታራምደውን ጭካኔ የተሞላበት የተባለ አያያዝ ይጨምራል። በአፍጋኒስታን ተፋላሚ ወገኖች መካከል እስካሁን ላልያዘው ወይም ላልሰመረው የሰላም ድርድር አዘጋጆቹ አንዳች ጉልበት ይችራል በሚል ተስፋ ያሳድሩበትና በርካታ ሀገሮች ሊሳተፉበት የታቀደ ጉባኤ ለሌላ ጊዜ መተላለፉን የተባበሩት መንግሥታት ድርጅት ዛሬ አስታወቀ። ዩናይትድ ስቴትስ ባቀረበችው ሀሳብ መሰረት ቱርክ፣ ኳታርና የተባበሩት መንግሥታት ያቀዱት ለአስር ቀናትም የሚዘልቀው ጉባኤ ከፊታችን ቅዳሜ አንስቶ ኢስታንቡል ላይ ሊካሄድ ነበር የታሰበው። በቅርቡ የተከሰቱ አንዳንድ ጉዳዮችን ከግምት በማስገባት እና ከሚመለከታቸው ወገኖች ጋር ሰፊ ምክክር ከተደረገ በኋላ ጉባኤውን ትርጉም ያለው ውጤት ለማግኘት ይበልጥ ተመራጭ ወደሆነ ሌላ አመቺ ጊዜ እንዲተላለፍ ስምምነት ላይ ተደርሷል ሲሉ ነው አዘጋጆቹ በጋራ ባወጡት መግለጫ ይፋ ያደረጉት። የአፍጋኒስታን ባለስልጣናት ቀደም ሲል በጉባኤው የሚሳተፉ ልዑካን ወደ ስፍራው የሚልኩ መሆናቸውን ተናግረው ነበር። ይሁንና የጉባኤውን ለሌላ ጊዜ መተላለፍ አስመልክቶ ግን በካቡል በኩል እስካሁን የተሰጠ አስተያየት የለም። አድማጮች እሳቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርስ በ25 ሜትር ባንድ በ1240 ኪሎ ኸርስ በ31 ሜትር ባንድ በ9485 ኪሎ ኸርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ረቡዕ ሚያዝያ 13 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም በአት ቪኦኤ ተጨማሪ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይረስ እንለፍ። በሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ የፖሊስ መኮንን የነበረውና ጥቁር አሜሪካዊው ጆርጅ ፍሎይድን አንገት ከዘጠኝ ደቂቃዎች በላይ በጉልበቱ ተጭኖ በመግደል የተጠረጠረው ዴሪክ ሾቪን በተከሰሰበት የግድያ ወንጀል እና ተያያዥ ክሶች ሁሉ የጥፋተኝነት ብይን ተላለፈበት። በፖሊስ መኮንኑ ላይ የቀረበበት የክስ ሂደት አንድ ዓመት ፈጅቷል። ሾቪን ጥፋተኛ ሆኖ ቢገኝም የፖሊሶች አያያዝን በሚመለከት ለውጥ እንዲደረግ የሚጠይቁ ተቃውሞዎች ይቀጥላሉ ተብሎ ይጠበቃል። የአሜሪካ ድምጽ ዘጋቢዎች ኢሻ ሳራይ እና ኤልዛቤት ሊ ያጠናቀሯቸው ዘገባዎች አዳነች ፍሳሀዬ ታቀርበዋለች። ሄኒፕን የተባለው ፍርድ ቤት ለሳምንታት ያህል ተቃውሞ የሚካሄድበት ቦታ ሆኖ ቆይቷል። የትላንቱ ፍርድ ከተሰማ በኋላ ግን ሰዎች ደስታቸውን የሚገልጹበትና የሚቀራረቡበት ቦታ ሆኖ ውሏል። እኔ ጥቁሮች እንዲህ ወጥተው ሳይ ያስደስተኛል። ሁሉም ሰዎች ከእኛ ጎን ተሰልፈው ማየት እፈልጋለሁ። የጥቁሮች ሕይወትም ዋጋ አለውና። ሌላዋ የሚኒያፖሊስ ነዋሪ የሁላችንም ምኞት ተከሳሹ በቀረቡት ሶስት ክሶች ጥፋተኛ ሆኖ እንዲገኝ ነበር። ይህም ሆኖልናል። እንደምታዩትም እዚህ ያለነው የተለያየን ሰዎች ሁሉ አንድ አይነት ስሜትን ያንጸባረቅ ነው። ጥፋተኛ ሆኖ እንዲገኝ የነበረን ምኞት ተሳክቷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካሚላ ሃሪስ ዋይት ሀውስ ቤተ መንግስት ሆነው ባደረጉት ንግግር ተከሳሹ ጥፋተኛ ሆኖ መገኘቱ አንድ የወደፊት እርምጃ ነው ብለዋል። በአሜሪካ ፍትህ እንዲነግስ በሚደረገው ጥረት መሰረት በፖሊስ ኃይል አሰራር ላይ ለውጥ እንዲደረግ የቀረበው ውሳኔ ሀሳብ እንዲጸድቅ ጥሪ አድርገዋል። ፕሬዚደንት ባይደን ማዳመጥ አለብን። መተንፈስ አልቻልኩም፣ መተንፈስ አልቻልኩም። እነዚህ የጆርጅ ፍሎይድ የመጨረሻ ቃላት ነበሩ። እነዚህ ቃላት ከእሱ ጋር እንዲሞቱ መፍቀድ የለብንም። ዴሪክ ሻውቪን ጥፋተኛ ሆነ መገኘት እንደተሰማ በሚኒያፖሊስ ከተማ ደስታቸውን ለመግለጽ ሰልፈኞች ወደ መንገዶች ወጡ። ሆኖም ገና ብዙ መደረግ ያለባቸው ነገሮች እንዳሉ ማስገንዘባቸው አልቀረም። ባለፈው ሳምንት በፖሊስ ተተኩሶበት የተገደለው ዳንቴ ራይት ጉዳይም ጭምር When black and brown votes are under attack, what do we do? In Minnesota, you're ready for Saratanya. More. To be perfectly honest, it's only one. The fight isn't over yet. እውነቱን ለመናገር አንድ ነገር ብቻ ነው ያለው ትግሉ ገና አልቆመም ደስታችንን እየገለጽንና ጥሩ ጊዜ እያሳለፍን ነው ነገር ግን ገና ያላለቀ የኪም ፖተር ጉዳይ አለ ስለሆነም ገና መታገል አለብን የሚኒያፖሊስ ነዋሪ ጉዲጋሌ ጥፋተኛ ሆኖ የተገኘ ወይም ያልተገኘ ማን ነው ለሚለው ነገር ብዙ ግድ የለኝም ግድያውንና ደም መፋሰሱን እናቁም ሰዎች ሁሉ እኩል ዜጎች መሆናቸውን ተረድተን መስራት አለብን ጥፋተኛ ሆኖ በመገኘቱ የሚያረካ ነገር የለም። ጆርጅ ፍሎይድ በሕይወት ቢኖር ነበር እርካታ የሚገኘው። በአሁኑ ወቅት ብዙ ሰዎች ብሩህ ተስፋ ይታያቸዋል። የሰብአዊ መብት ተሟጋች ቡድኖች እንደሚሉት ሚኒሶታ ክፍለ ግዛት አንድ ጥቁር አሜሪካዊን የገደለ ነጭ ፖሊስ ላይ የጥፋተኛነት ብይን ስትሰጥ ለመጀመሪያ ጊዜ ነው። ይህም በዩናይትድ ስቴትስ የዘር ፍትህ ላይ የታየ ትልቅ ለውጥ እንደሆነ አስገንዝበዋል። ያም ሆነ ግን የተቃውሞ ሰልፎቹ መቀጠላቸው እንደማይቀር የሎስ አንጀለስ ነዋሪ ቄስ ናጁማ ስሚት ፖላርድ ተናግረዋል። በሕግ አስከባሪው ክፍል በኩል የፍርድ ሂደቱ ውጤት ምንም ይሁን ምን ረብሻ እንደሚኖር እናውቃለን። ጆርጅ ፍሎይድ ሲሞት ተነስቶ የነበረው ውከት ሊደገም ይችላል በሚል ስጋት በርካታ የንግድ መደብሮች ታሽገው ነበር። በአሁኑ ወቅት ጥሮታ ላይ ያሉት የብሔራዊ ፖሊስ ማህበር ቃል አቀባይ ቤትሲ ስሚት አያይዘውም ስሜት የሰዎችን ስሜት የሚያቀጣጥሉት መገናኛ ብዙሃን የሚያቀርቡት የፍትህ ገጽታ ነው ብለዋል። I believe that a lot of the legacy media in the United States ዩናይትድ ስቴትስ ውስጥ ያሉ ብዙ መገናኛ ብዙሃን በፍትሕ ስርዓት ላይ ያለው ያለመተማመን ስሜት እንዲቀጥል ያደርጋሉ። ይህም ሰዎች ያሰራራችንን ስርዓት በትክክል እንዳይረዱ ያደርጋል ብዬ አምናለሁ። አንዳንድ የመገናኛ ብዙሃን ክፍሎች የህግ አስከባሪውን ክፍል ተገቢ ባልሆነ መንገድ ነው የሚገልጹት ይላሉ፣ ስሜት። በርካታ የሚዲያ ክፍሎችና አክቲቪስቶች ዴሪክ ሻውቪን የአሜሪካ የሕግ ማስከበር ስርዓት ገጽታ ነው ማለታቸውን ስሜት ጠቁመዋል። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉምዝ ክልል ካማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የአይን እማኝ ነን ያሉ ለቪኦኤ ገልጸዋል። ጥቃቱ መፈጸሙን እና ጉዳቱ መድረሱን ያረጋገጡት የክልሉ የጸጥታ እና የሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ አላማቸው የሕዳሴ ግድብ ግንባታን ማደናቀፍና ክልሉን ሰላም መንሳት ነው ብለዋል። ናኮር መልካ ተጨማሪ ዘገባ አለው። በቤኒሻንጉል ጉሙዝ ካማሽ ዞን ሴዳል ወረዳ ታጣቂዎች ትናንት ሰላማዊ ሰዎችን ገለዋል ሲሉ ከጥቃቱ ማምለጣቸውን የጠቆሙና የአይንም ማኝ ነኝ ያሉ አቶ ማቲ ሙላቱ እንደሚባሉ የገለጹ ግለሰብ ተናግረዋል። አቶ ታጣቂዎቹ ቀይ የሆኑ ሰዎችን ብቻ ለይተው ጥቃት ከመፈጸም ባሻገር በመንግስትና በግለሰቦች ንብረት ላይም ጉዳት አድርሰዋል ብለዋል። እርሳቸውን ጨምሮ ሌሎችም ሰዎች ቤት ንብረታቸውን ትተው መሸሻቸውን ገልጸዋል። እነዚህ ሽፍቶች መጥተው ከተማ ከገቡ በኋላ አባትን ገለው እናትንም በመግደል ህጻናትን ሲያሰቃዩ ነበር። ህዝቡ ከሴዳ ለቆ ለመውጣት ተቸግሮ ነበር። ምክንያቱም ትራንስፖርት የለም። የታጣቂዎቹ ፍላጎት እንደ መረጃ ከሰማ ነው መንግስትን በመቃወም እነሱ በፈለጉት ለመተዳደር ነው። ሶስት አምቡላንሶች ተቃጥለዋል። ከጸጥታ መካከልም የተጎዱና የሞቱ አሉ። ከህብረተሰቡ መካከል በታጣቂዎቹ የተገደሉትን በውል ለማወቅ አልቻልኩም፣ ግን ሰዎች ሞተዋል። እኔ ከልጆቼ ጋር ነው በጫካ ውስጥ አድርጌ ያመለጥኩት እዛ አይቀሩም አሉ ብለዋል። ከሁለት ልጆቻቸውና ከባለቤታቸው ጋር ከሴዳል ትናንት ሌሊት ከጥቃቱ ለመሸሽ በእግር መውጣታቸውን የገለጹ በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ወይዘሮ በአሁኑ ጊዜም ምዕራብ ወለጋ መንዲ ከተማ ውስጥ ከዘመዶቻቸው ጋር መጠለላቸውን ተናግረዋል። ከሌሊቱ አስራ ሁለት ሰዓት ይሆናል ተኩስ ተከፈተ። ቤት ውስጥ የምንይዘው የምንጨብጠውን ነው ያጣ ነው ከሴዳል ቆንጮ ከተባለ ቦታ ተነስተን ጫካ ውስጥ አድርገን በማቆራረጥ ነው ዳለቲ ከተማ የገባ ነው። አይናችን እያየ ቤታችን ውስጥ መጥተው ከሚገሉን በማለት ከባለቤቴና ሁለት ልጆቼ ጋር በጫካ ውስጥ አቆራርጠን ከረዥም የመንገድ ጉዞ በኋላ ዳለቲ ከተማ የገባ ነው። ከዛም በኋላ በመኪና አሁን መንዲ ከተማ ገብተን 03 ቀበሌ ውስጥ በሰዎች ቤት ውስጥ ተጠልለን እንገኛለን። ልብስ የሰጡንም እነሱ ናቸው። ከቤታችን ምንም ነገር ይዘን አልወጣንም ብለዋል። ጥቃቱ ከትናንት ንጋት ላይ ከአስራ ሁለት ሰዓት ጀምሮ መፈጸሙን የቤኒሻንጉል ጉሙዝ ክልል የጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። ጥቃቱን ያደረሱትም የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉሁዴን ታጣቂዎች ናቸው ሲሉ ከሰዋል። የደረሰውን ጉዳት መጠን ለጊዜው በውል እንደማይታወቅና እያጣሩ መሆናቸውን ኃላፊው ጠቁመው፣ ሲቪሎች ብቻ ሳይሆኑ የመንግስት ጸጥታ አስከባሪዎችም መገደላቸውን የመንግስትና የግለሰቦች ንብረት መውደሙን አቶ አብዮት ተናግረዋል። ንብረት ላይ በና በፀጥታ ኃይል ላይ እና አካባቢ ማህበረሰብ ላይ ጉዳት እንደደረሰ ይታወቃል። ጡ የጸጥታ ኃይሎችም ማህበረሰብ ክፍልም አሉ። ምክንያቱም አካባቢውን ከተማውን ላይ ገብቶ ስለነበረ ለማጣራት አልተቻለም በወቅቱ ምክንያቱም ትናንት ቀኑ ሙሉ ግጭት ላይ ውጊያ ላይ ስለቆየ የእኛም ጠጣ ኃይል መጠኑን ለይቶ ለመነገር አመቺ አልነበረም። ጉዴን ናቸው እነዚህ፣ ጉዴን ናቸው። ጉዴን ማለት የ ለጉሙዝ ህዝብ ነጻነት ታገላሉ የሚል ድርጅት የመሰረቱ የጉዴን አባላት ናቸው። እነዚህ በተለይ የጉሙዝ ብሔር ተወላጅ የሆኑ ወጣቶችን በማደራጀት ለሰላም ተልዕኮ በመስጠት በመተከል ላይ ሲሰሩ ነበረ። አሁንም ከማሽ ላይ ያለው እሱ ነው ኃላፊው። ታጣቂዎቹ ይህን ጥቃት የፈጸሙበትን ምክንያት ያውቁ እንደሆነ ተጠይቀው ሲመልሱ እንዲህ ብለዋል። እንግዲህ የጠረሰበት ፍላጎት ሀገር ማፍረስ ነው። መተከል ላይ የነበረው ችግር ወደ ከማሽ እንዲተላለፍና አጠቃላይ የክልሉን የጦርነት አውድማን ለማድረግ ከዚህ ባሻገር ደግሞ ታላቁ የሕዳሴ ግድብ እዚህ ክልል ከመሆኑ ጋር ተያይዞ የሕዳሴ ግድብ ፕሮጀክቱንም ጭምር ለማስተጓጓል ከምንም በላይ ደግሞ ሰዎች ላይ ጥቃት በማድረስ ንጹሀን ዜጎች እንዲሞቱ እና እንዲጎዱ በንጹሀኖች ላይ አሁንም ትኮሳውን የፈጸመ መሆኑን ነው እንግዲህ አሁን የተረዳ ነው። ጥቃቱ ማንነት ላይ ያተኮራ ለመሆኑን የገለጹት የጸጥታና ሰላም ቢሮ ኃላፊ አጥቂዎቹ ድርጊታቸውን የሚቃወሙ የጉሙዝ ተወላጆች ላይም ጭምር ጥቃት ማድረሳቸውን አመልክተዋል። ከእነሱ ውጭ የሆነ ማህበረሰብ ላይ ጥቃት መፈጠ ምትሉ በጣም ከፍተኛ ነው። ይህ ማለት ግን አንዳንዴ እነሱ ሪዚስት የሚያደርግ እነሱን ከድርጊታቸው ትክክል አይደላቸው የሚለውን የራሳቸውንም ማህበረሰብ የማይተዉ የማይምሩ ለራሳቸው ማህበረሰብ መሰቃየትም ጭምር መፈናቀልም ጭምር ምንም አይነት የማይሰማቸው አካላት መሆናቸውን ነው መረዳት ያለበት ሰው ማለት ነው። ተጨማሪ የጸጥታ ኃይል ወደ ስፍራው ተልኮ የማረጋጋት ስራ እየሰራ መሆኑንም አቶ አብዮት ገልጸዋል። ታጣቂዎቹ ላይ እርምጃ እየተወሰደ እንደሆነ አቶ አብዮት ይናገሩ እንጂ የተገደሉ የቆሰሉና የተያዙ ስለመኖር አለመኖራቸው ዝርዝር ማብራሪያ ከመስጠት ተቆጥበዋል ከሴዳል ወረዳ የተፈናቀሉ ሰዎች ከመመለሳቸው በፊት አካባቢውን የማረጋጋት ስራ እንደሚያከናውኑ እና ጥቃቱ ወደ ሌላ ወረዳም እንዳይዛመት ለማድረግ የተጣረ መሆኑንም አስረድተዋል። የክልሉ መንግስት የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎዴን ላይ ላቀረበው ክስ የጎዴን መሪዎችን አግኝቼ የሚሉት ቢኖር ለማካተት ያደረኩት ጥረት ላሁኑ አልተሳካም። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ከጥቂት ወራት በፊት ታጣቂዎች በፈጸሟቸው ጥቃቶች ብዙ ሰላማዊ ሰዎች መገደላቸውንና ቁጥሩ የበዛ የአካባቢው ነዋሪ መፈናቀሉ ይታወሳል። ህገወጥ ናቸው የሚባሉትን ታጣቂዎች ለመቆጣጠር እና ጥቃቶቹን ለመከላከል በሚል የማዘዣ ማዕከል አስተዳደር መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ ወደ ተከታዩ ዘገባ ስናልፍ በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያና ጥቃት የሚያወግዙና ፍትህን የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬም ቀጥለዋል። በባህር ዳር ከተማ ውስጥ ሁለተኛ ቀኑን በያዘው በዚህ ተቃውሞ የንግድ አገልግሎት ሰጪ ተቋማት ዝግ ሲሆኑ፣ እንቅስቃሴን የመገደብ አድማም ተካሂዷል። የአማራ ክልል መንግስት ትላንት በሰጠው መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲል አሳስቧል። ባህር ዳር ላይ የተካሄደውን ሰልፍ የተቀጣጠለችው አስቴር ምስጋናው ተከታዩን ዘገባ ይዛለች። እጅግ የበዛ ቁጥር ያላቸው የባህር ዳር ከተማ ነዋሪዎች ዛሬም በድጋሜ ለተቃውሞ አደባባይ የወጡት በአማራ ተወላጆች ላይ በየቦታው ይደርሳል ያሉትን ግድያ ለመቃወም እንደሆነ ይናገራሉ። በተቃውሞ ላይ ካሰሙት ድምጽ መካከልም አማራን በየቦታው መግደል ይቁም፣ የወገኔ ደም ያመኛል፣ መንግሥት በየቦታው ለሚጠፋው የአማራ ደም ትኩረት ይስጥ የሚሉና ሌሎች ቀድሞ በፖለቲካ እንቅስቃሴ ውስጥ ክርክር የሚካሄድባቸውን አቋሞችንም በመፈክር አንጸባርቀዋል። ሁለተኛ ቀኑ በያዘው በባህር ዳሩ የዛሬው ተቃውሞ ትምህርት ቤቶችና የንግድ አገልግሎት ሰጪ ተቋማት ተዘግተው ውለዋል። የትራንስፖርት አገልግሎትም ጠዋት ላይ ተቋርጦ የነበረ ቢሆንም ረፋዱ ላይ ግን እንደገና ጀምሯል። በተቃውሞ ሰልፉ ላይ ካገኘኋቸው ነዋሪዎች መካከል ሀሳባቸውን ያካፈሉን ነበሩ። ስሜ አብርሃም ይባላል። ሰልፍ ትናንትም ነበረ፣ ዛሬም ነበረ እና ሰልፉ ምንድን ነው እዛ እኛ አማራ ስለሆነ አማራ በየቦታው እንደዚህ ሲታረድ እንደዚህ ሲፈናቀል ምናምን የኛ ወገኖች ስለሆኑ ወጥተን ያው አደባባይ ላይ ድምጣችን አሰምተናል። እና ይሄ ነገር መንግስት ይሄን ነገር አንደርስታንድ አድርጎ አንደርስታንድ ሳያደርገው ቀርቶ አይደለም። በእርግጥ ግን ለምንድን ነው መፍትሄ የማይመጣ? ሁሌ አማራ እንደዚህ እንደተሰቃየ መኖር አለበት እንዴ? ነውር እኮ ነው። አንድ ዜ በሰሜን፣ አንድ ዜ በመተከል፣ አንድ ዜ በጣዬ እየተባስከ መቼ ነው ይሄ ነገር የሚያቆመው? እና እናኛ በጣም ፊል አድርገናል። ያለንን ነገር በአደባባይ ለመግለጥ ሞክረናል። ሰው ሰላማዊ በሆነ መልኩ ሀሳቡን ገልጾ አሁን ተበትለናል። ነገ ደግሞ በየቤቱ ሰው ቁጭ ብሎ እንትኑን እንዲያሰማ ተነጋግረን ተለያይተናል። ይባላል ጠዋት። ማለት ሁለት ሰዓት ተኩል ምናምን አካባቢ ጀምሮ ፓፒራስ አካባቢ ነው ሰው የተሰበሰበው። መጀመሪያውኑ ዛው ላይ አደባባይ ላይ ቆጭሎ ነበረ፣ ድምፁ ሲያሰማኝ ነበረ። የሰው ጥያቄ ምንድን ነው በየቦታው የሚታረደው አማራ ደም፣ እያንዳንዱ መንግስት ማለት እያንዳንዱ ባለስልጣን ቆረቆሮ ወይም ሊያስቆመው ይገባሉ። ዋናነት ጥያቄ እና ምንም ግጭት አልነበረም፣ ጠጠር ድንጋይ እንኳን አልተወረወረም። ሁሉም ሰው ሰላማዊ በሆነ መልኩ ነው ድምፁ ሲያሰማ ይቆዩ፣ እና ይሄ ደግሞ ተገቢ ነው። በየቦታው እየታሰረ በየቦታው እየታረደ ህፃናት ምን አደረጉ? እናቶች ሴቶች ምን አደረጉ? ይህን ሁሉ እንዲቆም ነው ዋናነት ጥያቄው። አሁንም ቢሆን ይሄ መንግስት በአስቸኳይ መፍትሄ የማይሰጥ ከሆነ ይቀጥላል፣ ይቀጥላል። ባጭሩ ማለት መናገር ሰላማዊ ሰልፍ አጥቸንበት፣ ትናንትናም ዛሬም ያው የወጡበት ምክንያት የአማራ ግድያ ዘር ተኮር የሆነ ነገር እንዲቀር በማለት ድምፃችን ለማሰማት አደዋ ይወጣናል ሰሚ ካለን እንግዲህ ይሻኑን ያክል ያነው የንግድ ተቋም በሙሉ ተዘግቷል። አገልግሎት እስከመቸ እንደሚቀጥል አናቅም። ያለው ነገር እንግዲህ መንግስት ትኩረት ሰጥቶበት እልባት እንዲሰጠ ነው። እንግዲህ ከየት እስከ የት ነበር ግን የእግር ጉዞ ያደረጋል እኛ ከቴክስታይል ፓፒረስ፣ ከፓፒረስ እስከ ክልል ምክር ቤት ድረስ ባለውን የተጓዝ ነው። እንቅስቃሴው እስከ በሌላም ተቋም አለ። ከአዘዋም አንስቶ ተመልሶ ወደ ጊዮርጊስ አደባባይ ሄደ ነው። ካነጋገርኳቸው ወጣቶች መካከል የንግድ አገልግሎት ሰጭ ተቋማትን ሙሉ ለሙሉ መዝጋትና እንቅስቃሴ የመገደብ ተቃውሞ ተገቢ አይደለም ብለው እንደሚያምኑም የገለጹልኛሉ። እሺ ካለው ከባድ ነው። አግባብ ነው ብዬ አልገምኩም። ምክንያቱም ሰው የዕለት የዕለት የእጅ ወደአፍ የሆነው ኑሮ ነው እየተንቀሳቀሰ ያለ የአንድ ቀን አሁን ለምሳሌ እኛ አነስተኛ ሽሮ ቤት ነው ያለን። ብንዘጋ አንድ ቀን ሁለት ቀን ተጎድታ እንሆናለን። ግን ድምጻችን አንድ ቀንም ቢሰማልን ቀጣይነት ባይኖሩ ጥሩ ነው። የንግድ ተቋማት መዘጋቱን አልደግፈውም። ግን ያው በሀሳብ መስማማታቸውን ለመግለጽ ያህል ነው እንጂ ሰው ያው የዕለት የዕለት እንቅስቃሴውን እየሰራ ተገቢውን የሆነ ጥያቄ ማለት ጥያቄው እንዳለ ሆኖ ስራችን ሳናቋረጥ እየሰራ ብንጠይቅ የተሻለ ነው ብዬ አስባለሁ። የንግድ ተቋማት መዘጋቱ ተገቢነት የለውም። ምክንያቱም ሰው ማግኘት ያለበትን ሰርቪስ አገልግሎት እያገኘ ነው ድምፁን ማሰማት ያለበት እንጂ ቤት ውስጥ አድማ ቁጭ ብሎ ካልሰራ በልቶ ማደር ማይችል ሰው አለ ያ ሰው ስም ሊሆን ስለዚህ መተዛዘን ያስፈልጋል ና ሰልፍ ባለበት ሰዓት መዘጋት አለበት። ሰልፉ ከተጠናቀቀ በኋላ ግን መከፈት መቻል አለበት። ቅድም እየመጣ እኛ ዞር ዞር እያልን እያየን ነበረ። ባንኮች በሙሉ ዝግ ናቸው። ምናልባት ከሰዓት ይከፈታሉ ተብሎ ይጠበቃል። አልተከፈቱም። አሁን ይህ መሆን የለበትም። የአማራ ክልል የመንግስት ቃል አቀባይ አቶ ግዛቸው ሙሉነ ትናንት በሰጡት መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲሉ አሳስበዋል። የንግድ እንቅስቃሴዎች እንዲቆሙ አንዳንድ ግለሰቦች ፍላጎት እንዳላቸው ምን ሰማችኋሉ። እንዲ እንዲህ አይነት ነገሮች ጥሩዎች አይደሉ፣ መፍትሄ አይሆንም። አሁን ብዙ ችግር ና ያለበት ማህበረሰባችን በችግር ላይ ችግር እንዳይደረብ የመፍትሄ አካል ሁላችንም የመፍትሄ አካል እየሆነ መሄድ አለብን። የሚል የመጨረሻ መፍትሄው የጋራ አንድነት ማጠናቀር ነው። ይህ መሰመር አለበት። መፍትሄው የውስጥ አንድነታችን አቅማችን መበረታት አለብን፣ መጠናቀር አለብን። የፖለቲካ ልዩነት ሊኖረን ይችላል፣ ነገር ግን በሰላም ጉዳይ አንድ መሆን አለብን። ነገር ግን በአማራ ህዝብ ጥያቄዎች ላይ አንድ መሆን መቻል አለብን፣ መተባበር አለብን። ሌላ አጀንዳ ይሉ የክልሉ መንግስት አቶ ግዛቸው ሙሉነ ትናንት በሰጡት ጋዜጣዊ መግለጫም የክልሉ ህዝብ በተቃውሞ ሰልፎቹ ያነሳቸው ጥያቄዎች ተገቢ መሆናቸውን ገልጸው መንግስትም ለተግባራዊነቱ እንደሚሰራ አረጋግጠዋል። ይህም ሆነ ግን ሰላማዊ ሰልፈኛውም በማይወክሉ ጥቂት አካላትና ግለሰቦች ተገቢ ያልሆኑ መልእክቶችንና ህገወጥ ተግባራት መስተዋላቸውን ገልጸዋል። በሰልፍ ሀሳብ መግለጽ ስሜቱን መግለጽ፣ ለመንግስት መልእክት ማስተላለፍ፣ ለፌዴራል መንግስትም ለክልሉ መንግስት ህዝብ ነው። ዛሬ የተሰለፉ ወጣቶች ወይም አጠቃላይ ህዝቡ መልእክት ሲያስተላልፍ የነበረው ብዙዎቹ መልእክቶች ተገቢ ናቸው። መንግስት ወስዶ መስራት አለበት፣ ይህን እናምናለን። ከዚያ ባሻገር ግን ሰልፉን በደንብ ጥንቃቄ መድረግ ያለበት እነዚህ የጠላት ኃይሎች ቅድም ያልኩት በአራቱም ዳይሬክሽን የወረሩ ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሀል ሀገር ላይ ብጥብጥ ፈጽመው ይህንን ሰልፍ ለማረጋጋት ልዩ ኃይል ሲባል ይህንን ለማረጋጋት የጸጥታ መዋቅር ሲባል የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። ሰልፍ ወጥቶ በሰላማዊ መንገድ በአብዛኛው ተጠናቀቀ። መልእክቶችም ጤነኛ ናቸው። በአብዛኛው ይባል እንጂ አንዳንዶቹ መልእክቶች ስብናን የሚነኩ ስምም እየጠራ ሰው የሚሰደብባቸው ነበሩ። ይሄ ብቻ አይደለም። ምርጫውን ዴሞክራሲያዊ ከማድረግ ብቻ ነው አማራ ክልልም ሆነ ሌላው ክልል የሚጠቀመው ህዝብ የሚጠቀመው የሚል እምነት አለ። ይሄ ሆኖ ሲያበቃ ግን አንዳንዶቹ አካባቢዎች ላይ የፓርቲዎችን ሎጎዎች የተለጠፉ ሎጎዎችን አውርዶ መቅደድና ማቃጠል ነበር። ይሄ ጥሩ አይደለም፣ ለማንም አይጠቅምም። እንዲህ እንዲህ አይነት ግድፈቶች ካልታረሙ ጥሩ ሊሆኑ አይችሉም ማለት ነው። ስለዚህ እንዲህ እንዲህ አይነት ወጣ ያሉ ነገሮች እንዳይከሰቱ የበለጠ ማኔጅ ማድረግ ያስፈልጋል። ዛሬ በአማራ ክልል ከባህር ዳር በተጨማሪ ደብረ ብርሃን፣ በሰሜን ወሎ ፍላቂት፣ ላሊበላ፣ ጋሸና፣ ኮን እና ሌሎች ከተሞች ውስጥ ሰልፎች መካሄዳቸውን ከተለያዩ ነዋሪዎች ያገኘናቸው መረጃዎች ጠቁመዋል። በሰሜን ሸዋ በተለያዩ አካባቢዎች የተከሰተውን ጥቃት ለማብረድ ኮማንድ ፖስት መቋቋሙን መንግሥት ይፋ ማድረጉን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው Pak ወደ ተከታዩ ዘገባ ስናልፍ ኢትዮጵያ በታላቁ የህዳሴ ግድብ ዙሪያ በሚደረገው ድርድር አካሄድ ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሁለቱ የታችኛው ተፋሰስ ሀገሮች ላይ ተጽዕኖ እንዲያደርግ የሚያሳስብ ደብዳቤ ማስገባቷን የውጭ ጉዳይ ሚኒስቴር አስታወቀ። የሱዳን መንግስት የኢትዮጵያን ወታደሮች ይዤ ነበር የሚለውም አግባብነት የሌለው ነው ሲሉ የሚኒስትሩ ቃል አቀባይ አስተባበሉ። መለስካቸው አመሃ ዝርዝር አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በጠራው ጋዜጣዊ ጉባኤ ኢትዮጵያም በበኩሏ በህዳሴ ግድብ ዙሪያ የሚካሄደው ድርድር ከአፍሪካ ህብረት ማዕቀፍ እንዳይወጣ የሚያሳስብ ደብዳቤ በተባበሩት መንግስታት ድርጅት ለጸጥታው ምክር ቤት እንደጻፈች አምባሳደር ዲና ሙፍቲ ይፋ አድርገዋል። ቀደም ሲል ሁለቱ የታችኛው ተፋሰስ አገሮች ማለትም ግብፅና ሱዳን ለጸጥታው ምክር ቤት ያስገቡት ደብዳቤ ያልተቋጨውን ድርድር በማቋረጥ ጉዳዩ እንደ አዲስ ሆኖ የመንግስታቱ ድርጅት ዩኤስ አሜሪካ እና የአውሮፓ ህብረት ከአፍሪካ ህብረት የሚስተካከል ሚና ይዘው ድርድሩ እንዲጀምር የሚጠይቅ እንደሆነ ታውቋል። የኢትዮጵያ አቋም ከዚህ የተለየ እንደሆነ አምባሳደር ዲና ሙፍቴ ለጋዜጠኞች አስረድተዋል። ኢትዮጵያ ለተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት የጻፈችው ደብዳቤ አለ። እዛ ደብዳቤ ላይ በዋናነት የተላለፈው መልእክት በአፍሪካ ሂደት በአፍሪካ አስተባባሪነት የሚደረገው ድርድር በዛው ሂደት እንዲቀጥል ይሄ በተባበሩት መንግስታት ድርጅትና በአፍሪካ መካከል ያለውን ኮምፕሌመንታሪቲ የመደጋገፉን ሂደትም የተከተለ መሆኑን አሁኑም ሱዳንም ግብፅም ከዚህ ከአፍሪካ ፕሮሰስ ለመውጣት የሚያደርጉት ነገር ተገቢ እንዳልሆነና የተባበሩት መንግስታት ድርጅት በእነሱ ላይ ተጽዕኖ እንዲያደርግ የሚያሳስብ ደብዳቤ ነው የተላከው ማለት ነው። ቃል አቀባዩ አክለውም የሁለቱ ሀገሮች ዋና ግብ አሁን ያለውን ኢፍትሃዊ የውሃ አጠቃቀም ለማስቀጠል መሆኑን አስገንዝበው የጸጥታው ምክር ቤት እርምጃቸውን እንዲያስቆም የሚያሳስብ እንደሆነም ጠቁመዋል። ሁለቱ ሀገሮች በተለይ በቅንነት እየተደራደሩ አለመሆኑን እዚሁ ደብዳቤ ላይ ቀደም ሲል የደቡብ አፍሪካ መንግስት አሁን ደግሞ የኮንጎ ሪፐብሊክ መንግስት ሂደቱ እንዲሳካ ለሚያደርጉት ጥረት ኢትዮጵያ ያላትን ምስጋና አቅርባለች ማለት ነው እዚሁ ደብዳቤ ላይ ከዚህም በላይ ለሁለተኛ ሙሌት በፊት ኢትዮጵያ ዳታ አቬል በማድረግ ረገድ እንደገና ሁለቱ ሀገሮች ካንሰር ናቸውን አድሬስ በሚያደርግ መልኩ በተለይ ኢሚዲየት ላይ አሁን በሁለተኛ ሙሌት ደረጃ ኮንፊደንስ እንዲኖራቸው ለማድረግ ያደረገቻቸው ጥረቶችን ለተባበሩት መንግስታት ድርጅት በተጻፈው ደብዳቤ ውስጥ ተገልጿል ማለት ነው። በተለይ ሁለቱ ሀገሮች አካባቢ አሁን የሚታየው ፍትሐዊ ያልሆነ የውሃ አጠቃቀምን ለማስቀጠል እየተደረገ ያለው ጥረት ተገቢ እንዳልሆነ አሁንም እናትሸል ኢትዮጵያ ለአፍሪካ ህብረት ፕሮሰስ ኮሚትመንት እንዳላት የተገለጸበት ሁኔታ ነው። የሚኒስቴሩ ቃል አቀባይ የሱዳንና የኢትዮጵያን የድንበር ውዝግብም ያለበትን ሁኔታና ኢትዮጵያ ትከተለዋለች ያሉትን ፖሊሲ አብራርተዋል። አሁንም ኢትዮጵያ የተፈጠረውን ችግር በዲፕሎማሲያዊና በሰላማዊ መንገድ ለመፍታት እየሰራች ናት ብለዋል። ይሁንና ሰሞኑን ከወደ ሱዳን የሚሰማው ነገር ከዚህ መንገድ የወጣና በሁለቱ ሀገሮች መካከል ወታደራዊ ግጭትና ፍጥጫ እንዳለ የሚያስመስል ጥረት እየተካሄደ ነው ሲሉ ይገልጹታል። ሰሞኑን በሱዳን በኩል ሜይ ቢ ሚዲያም ላይ እንዳያችሁ ስልሳ እንደሚሆኑ የኢትዮጵያ ወታደሮችን ይዘናል የሚለው አግባብነት ያለው ጉዳይ እንዳልሆነ ከመሰረቱ ሲጀመር ሁለቱ ሀገሮች መካከል በአሁኑ ሰዓት ካረንት የሆነ ወታደራዊ ግጭት የለም። ምንም እንኳን የሱዳን ጦር የኢትዮጵያን መሬት ይዞ ንብረት ያወደመበት ሁኔታ ቢኖርም፣ ነገር ግን ሰሞኑን ያደረጉት ነገር ስልሳ አንድ ዜጎችን ማለት ነው። አምሳ ዘጠኙ ገበሬዎች ናቸው ሁለት ሚሊሻዎችን ጨምረው ይዘናቸዋል የሚል መግለጫ ነው እየሰጡ ያሉት። አክቹዋሊ ለአለም አቀፍ ህብረተሰብ በሁለቱ ሀገሮች መካከል መሳሪያ የጦር ግጭት ወይም ደ ወታደራዊ ኮንፍሮንቴሽን እንዳለ የሚያስመስል አይነት ነገር ነው ያለው። ይሄም ፍጹም ስህተት መሆኑን ነው እውነታው ግን ኢትዮጵያ በሱዳን ወታደራዊ ሀይል መያዟን ነው መሬቷ አሁንም ኢትዮጵያ ለሰላማዊ መፍትሄ ቅድሚያ እንደምትሰጥ ነው የምንገልጸው። በአምባሳደር ዲና አባባል ወታደራዊ ግጭት በሌለበት ወታደር ሊያዝ አይችልም፣ በሀገራቸው ድንበር ውስጥ የሚገኙ ዜጎች ወደ ሀገራቸው ተመለሱ ሊባሉም አይችልም የሚል ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ ዓለም አቀፍና አህጉር አቀፍ ድርጅቶች ልኡካን ጋር እንደተወያዩና ማብራሪያ እንደሰጧቸውም ቃል አቀባዩ ተናግረዋል። ትግራይ ውስጥ ተፈጽመዋል የሚባለውን የሰብአዊ መብቶች ጥሰትም በመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና በኢትዮጵያ ሰብአዊ መብት ኮሚሽን በጋራ ምርመራው በቅርቡ እንደሚጀመርም እንደ ገለጹላቸው ቃል አቀባዩ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በሶማሌ ክልል ለስድስተኛው ብሔራዊ ምርጫ ለመወዳደር የተዘጋጁ ሶስት ተቃዋሚ ፓርቲዎችና የግልጮች በጋራ ባወጡት መግለጫ ምርጫ ቦርድንና የክልሉን ገዢ ፓርቲ ኮንነዋል። የምርጫ ሂደቱ ለክልሉ ገዢ ፓርቲ አድሏዊ አሰራር እየተከተለ ነው ሲሉ ከሰዋል። የክልሉ ገዢ ፓርቲ የሶማሌ ብልጽግና በበኩሉ በምርጫ አስፈጻሚዎችም ሆነ አስተባባሪዎች ላይ ቅሬታ ካለ ከሶስት ወር በፊት ጀምሮ ቅሬታ አቅርቦ መፍትሄ መጠየቅ ሲገባ የመራጮ ምንጮች ምዝገባ ሲጀመር መግለጫ ማውጣታቸው ምርጫውን እንሸነፋለን ከሚል ስጋት የመነጨ ሊሆን ይችላል ብሏል። ምርጫ ቦርድ በበኩሉ ቅሬታ ያቀረቡት ፓርቲዎችን ወደ አዲስ አበባ ጠርቶ እያወያየ መሆኑንም ተናግሯል። አዲስ ቸኮል ተጨማሪ አለው። በሶማሌ ክልል ለምርጫ ከተመዘገቡ ፓርቲዎች መካከል ኦብነግ፣ ኢዜማ እና የነጻነትና እኩልነት ፓርቲ እንዲሁም የግልጩ ተወዳዳሪዎች በሳምንቱ መጀመሪያ ባወጡት መግለጫ የምርጫ ሂደቱ ፍትሐዊ ምርጫ ለማከናወን ችግር እንደፈጠረባቸው ገልጸዋል። በመግለጫ ዞ ዙሪያ መብራሪያ የሰጡን የኢዜማ ሕዝብ ግንኙነት ክፍል ቡድን መሪ አቶ ዘላለም ወርቅ ያገኘው ናቸው። ሶማሌ ክልል የሚንቀሳቀሱ ፖለቲካ ፓርቲዎች ከአራት ቀን በፊት ክልሉ ላይ በአጠቃላይ ያለውን የምርጫ እንቅስቃሴ አስመልክቶ እና እየገጠሟቸው ያለውን ችግሮች አስመልክቶ ውይይት አድርገው ነበር እዛው ያለው መዋቅር ማለት እና እዛ ያለው መዋቅር ከሌሎች ፓርቲዎች ጋር በጋር የተነጋገሩት ነገር ምንድን ነው በዋናነት እዚህ የመራጮች ምዝገባን አስመልክቶ በአጠቃላይ በክልሉ የምርጫ ሂደትን ቅስቀሳን እየገጠሟቸው ያለውን ችግር ከገመገሙ በኋላ አንተም እንዳልከው አንድ ስቴትመንት አወጥተዋል እነዚህ ችግሮች ካልተፈቱ ዲሞክራሲያዊ ምርጫ ማካሄድ አይቻልም ብሎ ማለት ምንድን ነው እነዚህ የምርጫ ጣቢያ የሚባሉት በጣም ዘግይተው ነው የተከፈቱት ከተከፈቱ በኋላም ወዲያው ምርጫ ካርድ አልቋል በሚል መራጮችን መመዝገብ ያቆሙበት ችግር እንደገጠማቸው። በጣም በአጭር ጊዜ ውስጥ ይሄ እንዴት ሊሆን ይችላል ወይ ተጨማሪ ፖሊንግ ስቴሽን ሊከፈት ይገባል የሚል ሁኔታ ውስጥ እንደገቡ ከዛ በፊትም ደግሞ በአጠቃላይ በጪዎች አመዘጋገብ ምርጫ ቀስቀሳ ወቅታቸው የገጠማቸው ችግር ነበረና ይህንን ለምርጫ ቦታ አሳውቀው አልተፈታልንም የሚል ቅሬታ ነበራቸው። እዛ ያለው መዋቅር በሙሉ ይህንን ለምርጫ ቦ አቅርበው ነው ይሄ ካልተፈታልን የምርጫ እንቅስቃሴ አናደርግም ያሉት ፓርቲዎቹ ባወጡት መግለጫ በክልሉ የተከናወ እየተከናወነ ያለው የምርጫ ስርዓት የምርጫ ስነ ምግባር አዋጅ እንደሚቃረን በየደረጃው ያለው የምርጫ ቦርድ መዋቅር ከመንግስት መዋቅር ጋር የተዋደ መሆኑን፣ የምርጫ ቦርድ ስራዎች የጊዜ ሰሌዳ በግልጽ የተቀመጡ አለመሆናቸውና የምርጫ ቁሳቁስና ሰነድ ለታለምለት መረጃ ክልልና ቦታ ሳይደርስ በገዢ ፓርቲ ደጋፊዎች እጅ መግባቱን፣ እንዲሁም ተፎካካሪ ፓርቲዎች አስፈላጊው ምርጫ ነክ መረጃ የማይደርሳቸው መሆኑን በመግለጫቸው አንስተው ነበር። የሶማሌ ክልል ገዢ ፓርቲ ብልጽግና ጽህፈት ቤት ኃላፊ አቶ መሀመድ ሻሌ ግን ክሱን አይቀበሉትም። በምርጫ ቦርድ አስፈጻሚዎች ላይ ቅሬታ ካላቸው አስቀድሞ ሊያሳውቁ ይችሉ ነበር ብለዋል። ገባ ገና ከመጀመሩ ሂደቱ ሳይታይ መግለጫ ማውጣታቸውም በምርጫ እንሸንፋለን ከሚል ስጋት የተነሳ ሊሆን እንደሚችል ነው የገለጹት። ሳሞችን በተመለከተ ምርጫ ቦርድ እንደቀጠራቸው በኦንላይን ነበር የተቀጠሉት። የምርጫ አስፈጻሚም በዞን ደረጃ የምርጫ አስተባባሪዎች ያሉ፣ በምርጫ ክልል ደረጃ ያሉ፣ በምርጫ ጣቢያ ደረጃ ያሉት አጠቃላይ የምርጫ ቦርድ በራሱ ፕሮሴስ የቀጠሏቸው ናቸው። አሁን የምርጫ አስተባባሪ፣ የምርጫ ክልል አስተባባሪ፣ የዞን አስተባባሪ የሚባሉት የዛሬ ሶስት ወር ነው የተቀጠሉት። እስካሁን ድረስ ቅሬታም ካለ ማስገባት ይቻል ነበር። እኛም በኩል ያሉን ቅሬታዎች አሉ። አንዳንድ የክልል ምርጫ አስተባባሪና የዞን አስተባባሪዎችም ቅረታ አስገብተናል። ክፍሉም መልስ እንጠብቃ ብለን እናስባለን። እነሱም ቅረታ ካላቸው የምርጫ አስተባባሪ ተቀጠሉ ዛሬና ትናንት የምዝግባ ቀን ሳይሆን እዛ ሶስት ወር ነበር ስልጠና ወስዶ ፕሮች ሲጨርሰው ወደዛ ከገቡም ቆይተዋል። ያንን ማስገባት ይቻል ነበር። የምራቸው ምዝግባ ከሌላ ቦታ ዘግይቶ ነው የተጀመረው። ምክንያቱም መቼ ነው የተጀምሌላ ቦታ እኛ ጋር ቅዳሜ ቀን ነው ከሰዓት አንዳንድ አካባቢ ከሰዓት ነው የተጀመረው። እሁድ ጠዋት እንደውም የጅጅጋን ከተማ ጭምር ከሰባ አንድ ምርጫ ጣቢያ ሀያ ምርጫ ጣቢያ ነው ቁፋ ቁሳቁስ የደረሰ ዝጅጋ ከተማ እራሱ እና አብዛኛው ክሉም ቁሳቁስ አልደረሰም ነበር። እሁድ ቀን እስከ ትናንትና ድረስ ምርጫ ቁሳቁስ፣ ዛሬም ብትል ያልደረሳቸው አካባቢዎች አሉ። ምርጫ ቁሳቁስ የምርጫ አካባቢዎቹ። ስለዚህ እኛ አሁን ያለ ምታይል ቅዳሜ ከሰዓት የተጀመረው ምርጫ ምዝገባ፣ በተወሰነ ውስን አካባቢ የተጀመረው የመራጮች ምዝገባ እሁድ ተዋሰው መግለጫ ያወጣው አብዛኛው ሰባት ፐርሰንት ክልሉ ቁሳቁስ የተጓጓዘ ነበር። እርሳቸው ባላቸው መረጃ መሰረት እስካሁን በሶማሌ ክልል የምርጫ ካርድ ያልተገባ ቦታ የተገኘው በአንድ ወረዳ ብቻ ሲሆን እዚያም ላይ እርምጃ መውሰዳቸውን ይገልጻሉ። እኛ እስከምናውቀው ድረስ በዚህ በኩል የእናንተ አመራር ወይም የወረዳ ወይም የቀበሌ አመራር ጣልጋ ገብቶ እንትን ያላቸው ቦታዎች አልደረስም። አንድ ቦታ ወደ አንድ ወረዳ ጣቢያ ላይ ትርጭ ተፈጥሮ እኛም በጉዳስናቸው አሉ። ጸታካት አንድ ወረዳ ላይ ይሜ በርሚተል ወረዳ ላይ እርምጃ ተወስዶበታል። ከሱም ጋር ከተፋካሪ ፐርሰን ከምርጫ አስተባባሪ ጋር ነው እዚያ ጋር እኛ ጋር የተነሳ የሚያስታው ጥያቄ ለእዛ አካባቢ አስተባባሪዎች ከግል እጩዎች ጋር ግንኙነት አላቸው የሚል ትንሽ አላማ ተፈጠረ። ፀጥታ አካላችን እዛ ሲገቡ እኛ እርምጃ ወስደን ታስዋል። ፀጥታ አካል እዛ አካባቢ የነበሩ ከዛ ውጭ እኛ የምናቆም ጣልቃ ይገባ ምክንያቱም አራት ሺ ሀምሳ ሰባት ምርጫ አጣቢያን አለው እያንዳንዱ ምርጫ ጣቢያ በደረስን መረጃ እኛ አመራር ጣልቃ ከገባ እርምጃ የመውሰድ ግዴታ አለብን፣ እንወስዳለን። እንደ መንግስት ግን ይሄኛው መታየት ያለበት በስንት ሰዓት ውስጥ ነው? ቅዳሜ ከሰዓት የተጀመረው የመራጮች ምዝገባ ሰባ ፐርሰንት ክልሉ ሳይጀመር፣ ሀያ ፐርሰንት ሳይጀመር ነው ጩኸት የተጀመረው። የዜማ የህዝብ ግንኙነት ቡድን መሪ አቶ ዘላለም ወርቅ አገኘው ግን የአቶ መሀመድን ወቀሳ አይቀበሉም። ምርጫ አስፈጻሚዎች ላይ አስተያየት በማቅረቢያው ጊዜ ቅሬታ ባያቀርቡም በስራ ሂደት ችግር ሲያጋጥማቸው ቅሬታ ቢያቀርቡ ግን መፍትሄ የመፈለግ እንጂ ቅሬታ ማቅረባቸው እንደ ችግር ሊታይ አይገባም ብለዋል። የመራጮች ምዝገባ ገና ከመጀመሩ መግለጫ ማውጣታቸው በተመለከተም የሚሉት አላቸው። የቅሬታቸው ምንጭ አንዱ የተከፈቱት ፖሊንግ ስቴሽኖች በተከፈቱ በሀያ አራት ሰዓት ውስጥ ጭምር ሞልቷል እየተባለ ነው ይሄ እንዴት ሊሆን ይችላል? የሚል ቅሬታ ነው ያቀረቡት በዛሬው ዕለት ብሔራዊ ምርጫ ቦርድ ቅሬታ ካቀረቡ ፓርቲዎች እና ከተለያዩ ግልጫዎች ጋር አዲስ አበባ ላይ ውይይት ሲያደርግ እንደነበረ ያገኘ ነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ ንለፍ። በደቡብ ዩናይትድ ስቴትስ ጆርጂያ ክፍለ ግዛት በፖስታ ቤት በኩል የሚላከውን የድምፅ አሰጣጥ ለመገደብ የመራጮችን ማንነት አጥብቆ ለማጣራት የወጣው አዲሱ ሕግና በቁጥር አነስተኛ የሆኑ የማህበረሰብ ክፍሎች የመምረጥ መብት በአገር አቀፍ ደረጃ ክርክር አስነስቷል። የዲሞክራቲክ ፓርቲ ሕግ አውጪዎች ምንም እንኳን በአሜሪካው የሕግ መወሰኛ ምክር ቤት የማለፍ እድሉ አነስተኛ ቢሆንም በመምረጥ መብት ሕጎች ዙሪያ ያሉ ቸውን አማራጮች እየተመለከቱ ናቸው። በዚህ ዙሪያ የቪኦኤ የምክር ቤቶች ዘጋቢ ካትሪን ጊብሰን ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ከ2020 ምርጫ ማግስት በኋላ በመላው አገሪቱ ምርጫውን በሚመለከት አዲስ ስጋት ተከስቷል። በየቦታው ያሉት ዜጎችና አንዳንድ የቢዝነስ ተቋማት ሳይቀሩ ፕሬዚደንት ባይደን በጠባብ ልዩነት ባሸነፉበት የጆርጂያው ክፍለ ግዛት የወጣው አዲሱ ሕግ አነስተኛ ቁጥር ያላቸውን የማህበረሰብ ክፍሎችን ያገለለ ነው ብለው ይቃወሙታል። ዴሞክራቱ ሕግ አውጪ ሴኔተር ዴክ ደርባን እንዲህ ይላሉ። በጂዮርጂያ ያሉ ሪፐብሊካን ሕግ አውጪዎች በምርጫው ላይ ያላቸውን ችግር የድምፅ አሰጣጡን በማክበድ ሊወጡት የወሰኑ ይመስላሉ። ምክንያቱም ባለፈው ምርጫ ድምፅ የሰጡት መራጮች የነሱ መራጮች አይደሉም። ይህ አስተሳሰብ ከመሠረቱ አሜሪካዊ አይደለም። ዴሞክራቶች እንደሚሉት ባለፈው ዓመት ውስጥ ብቻ የመምረጥ መብትን የሚያከብዱ 360 ሕጎች 47 ክፍለ ግዛቶች ውስጥ ወጥተዋል። ሪፐብሊካኖች ደግሞ ዴሞክራቶች የምርጫውን ደህንነት ለመጠበቅ የሚወሰዱ እርምጃዎችን በሙሉ እየተቃወሙ ነው ሲሉ ይከሷቸዋል። ሪፐብሊካኑ ሴኔተር ቸክ ግራስሊ እንዲህ ብለዋል። ይህ በጣም ቀላል ነው። የምርጫውን ታማኝነት ለማስከበር ሕግ ባወጡ ክፍለ ግዛቶች ላይ የተቃጣ የቅርብ ጊዜው ጥቃት ነው። አገር አቀፍ ዲሞክራቶችና ትላልቅ የንግድ ተቋማት በወጣው የድምፅ አሰጣጥ ሕግ የተነሳ ጆርጂያን ለማስፈራራት ወስነዋል። በ2020ው ምርጫ አነስተኛ ቁጥር ያላቸውን የማህበረሰብ አባላት በነቂስ እንዲወጡ አድርገዋል የሚባሉት እንደ ስቴሲ አብርሃም ያሉት አክቲቪስቶች ደግሞ አዲሶቹ ህጎች የአዳዲሶቹ የዘር መድሎ መልኮች ናቸው ይላሉ። በእርግጥ የዘረኝነት ይዘት ያሉበትን ክፍሎች አሉት። ምክንያቱም የተወሰኑ የማህበረሰብ ክፍል መራጮችን ባህሪ በመጥቀስ በምርጫው እንዳይሳተፉ ለመገደብ ወይም ጨርሶ ለማጥፋት የተጠቀሙበት የዘር ማጥላላትም አለ። ዴሞክራቶቹ በሚቆጣጠሩበት የተወካዮች ምክር ቤት የወጡ የመምረጥ መብት ህጎች የምርጫውን ደንቦች አገር አቀፍ ደረጃ ያላቸው እንዲሆኑ የሚያደርጉ ናቸው። ሪፐብሊካኖች ግን ይህ የክፍለ ግዛቶችን ስልጣን የሚነጥቅ ነው በማለት ይቃወሙታል። ዴሞክራቶች እጅግ በጠበበ መንገድ አብላጫውን በተቆጣጠሩበት የህግ መወሰኛው ምክር ቤት የማለፍ ዕድሉ በጣም አነስተኛ መሆኑም ተመልክቷል። ወደ ተከታዩ መሰናዶ ንለፍ። ኬንያ የሚገኙት ስደተኞችና ደጋፊዎቻቸው የኬንያ ከፍተኛ ፍርድ ቤት መንግስት ሁለት የስደተኞች ሰፈርን ለመዝጋት ያስተላለፈው ውሳኔ በጊዜያዊ መልክ እንዲዘገይ መበየኑን እያሞገሱ ነው። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር የዳዳብና የካኩማ የስደተኞች ሰፈርን ለመዝጋት ያለውን እቅድ እንዲያቀርብ የኬንያ የሀገር አስተዳደር ሚኒስቴር ባለፈው መጋቢት ወር ጠይቆ ነበር። አራት መቶ ሺህ የሚሆኑ አብዛኞቹ ከሶማሊያና ከደቡብ ሱዳን የተሰደዱ በእነዚህ ሁለት ሰፈሮች ሰፍረው ቆይተዋል። የኬንያ ባለስልጣኖች የስደተኞቹን ሰፈሮች ለመዝጋት ያደረጉት ጥረት በፍርድ ቤት እንዲዘገይ ሲወስን ለሁለተኛ ጊዜ መሆኑን የአሜሪካ ድምጽ ዘጋቢ ሞሐመድ ዩሱፍ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳህዬ ታቀርበዋለች። የሰላሳ ሰባት አመት ዕድሜው ሶማሌ ስደተኛ አብዱላሂ አሊ በሀገሩ ከነበረው የእርስ በርስ ጦርነት ሸሽቶ ከተሰደደ በኋላ እንደ አውሮፓ አቆጣጠር ከ1992 ዓ ም አንስቶ በዳዳብ የስደተኞች ሰፈር እንደሚኖርና ትዳር መስርቶ የሰባት ልጆች አባት መሆኑን ገልጿል። የኬንያ ከፍተኛ ፍርድ ቤት መንግስት በሀገሪቱ ምስራቅ ክፍል የሚገኘውን ካኩማንና በሰሜን ምስራቅ በኩል ያለውን ሌላ የስደተኞች ሰፈር የመዝጋቱን ውሳኔ እንዲዘገይ ማዘዙን በደስታ እንደተቀበለው ተናግሯል። ማከመት ዛ ፍራሰሰቶ ማከመት ሀይሱሪያ መርካ ይ ዋ መጠቃላያ የፍርድ ቤቱ ውሳኔ በጣም እንዳስደሰተው ነው የገለጸው። የስደተኞች ሰፈሩን መዝጋትና እነዚህን ሁሉ ስደተኞች በአጭር ጊዜ ወደ ሀገራቸው መመለስ ቀላል እንዳልሆነ ፍርድ ቤቱ ተገንዝቧል። ጉዳያችንን ወደ ፍርድ ቤት የወሰዱትን ሰዎች ለማመስገን እንወዳለን ይላል አብዱላሂ። ፒተር ቲቼራ የተባለው ጠበቃ የኬንያ የሀገር አስተዳደር ሚኒስቴር የስደተኞች ሰፈሮችን ለመዝጋት ማቀዱን ለፍርድ ካቀረቡ በኋላ ከፍተኛው ፍርድ ቤት ለ30 ቀናት ያህል እንዲዘገይ አዟል። የአገር አስተዳደሩ ሚኒስቴር የተባበሩት መንግስታት ድርጅት የስደተኞች አገልግሎት የስደተኞቹን ሰፈሮች ለመዝጋት ያለውን እቅድ እንዲያቀርብ ጠይቋል። በሁለቱ የስደተኞች ሰፈሮች 400,000 የሚሆኑ ስደተኞች እንደሚገኙ ታውቋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እቅዱን ለኬንያ መንግስት ማቅረቡን ባለፈው ሳምንት አርብ አስታውቋል። እቅዱ ስደተኞቹ ወደ ሀገራቸው የሚመለሱት በፈቃደኝነት እንዲሆን የሚል ነጥብ እንደሚገኝበት፣ የኮቪድ-19 የጤና ፕሮቶኮልን የተከተለ እንዲሆን፣ በደህንነት ስጋት ምክንያት ወደ ሀገራቸው መመለስ የማይችሉት ስደተኞች በሶስተኛ ሀገር የመጠለል እድል እንዲያገኙ የሚሉትም እንደሚገኝበት የስደተኞቹ አገልግሎት ያወጣው መግለጫ ይጠቁማል። የስደተኞቹን ጉዳይ የሚከታተለው የኬንያ የሀገር አስተዳደር ሚኒስቴር በጉዳዩ ላይ ምላሽ ካለው ተጠይቆ ምላሽ እንዳልሰጠበት ተገልጿል። ነገር ግን የኬንያ መገናኛ ብዙሃን በገለጸው መሰረት የሚኒስቴር መስሪያ ቤቱ የተባበሩት መንግስታት ድርጅት የስደተኞቹ አገልግሎት የስደተኞቹን ሰፈሮች ለመዝጋት ባቀረበው ሀሳብ ላይ ደስተኛ አይደለም። የሕገ መንግስታዊ ምሁር ባብ ምካንጊ ኬንያ የስደተኞቹን መብት የሚጠብቁትን የሀገር ውስጥና ዓለም አቀፍ ሕጎችን ችላ ልትል አትችልም ብለዋል። ነገር ግን የቀረቡትን ሀሳቦች መተግበሩ ደግሞ ቀላል አይሆንም። እነዚህ የስደተኞች ሰፈር አራት መቶ ሺህ የሚሆኑ ስደተኞችን ያስጠጉ ናቸው። ስለሆነም መዘጋት አለባቸው ማለቱ ከባድ ስራ ይሆናል። በቀላሉ የሚደረግ አይሆንም። የኬንያ መንግስት የስደተኞች ሰፈሮቹ በሀገሪቱ ላይ የደህንነት አደጋ እየጣሉ ነው በሚል ለሰባት ዓመታት ያህል ሊዘጋቸው ሲሞክር ቆይቷል። ኬንያ ያለው አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ጽህፈት ቤት ኃላፊ የሮንጉ ወቅትን አሁን የስደተኞቹ ሰፈሮች የሚዘጉበት ጊዜ አይደለም ይላሉ። This is not obviously a good time for uh, Somalis, for Sudanese, for Ugandans, for even Tanzanians, and as we are seeing in the case of Tigray, Ethiopia. <laughs> ወቅተን እንደሚሉትም ብዙ ስደተኞች የኮሮና ቫይረስ መከላከያ ክትባት አላገኙም። ስለሆነም እነሱን በብዛት ማንቀሳቀስ የቫይረሱን መዛመት አደጋ ሊያስከትል ይችላል። የኬንያ ካኩማና ዳዳብ ስደተኞች ሰፈሮች ለ30 ዓመታት ለሚጠጋ ጊዜ ስደተኞችን ሲቀበሉ ቆይተዋል። ሶማሊያ ውስጥ ግጭትና ረሃብ ተባብሶ በነበረበት ወቅት ዳዳብ የስደተኞች ሰፈር አብዛኞቹ ከሶማሊያ የሆኑ ከ600,000 በላይ ስደተኞችን አስፍሮ ነበር። ከሰባት ዓመታት ወዲህ ከ80 ሺህ በላይ የሚሆኑ ሶማሊ ስደተኞች በተባበሩት መንግስታት ድርጅት በፈቃደኝነት የመመለስ ፕሮግራም መሰረት ወደ ሀገራቸው ተመልሰዋል። ተከታዩ መሰናዶ ኢትዮጵያውያን በአሜሪካ ይሆናል። ሰሞኑን በዋሽንግተን አካባቢ ለሚገኙ የኢትዮጵያውያን ማህበረሰብ አባላት የጅምላ ክትባት መስጫ ሆነው ካገለገሉት የመጀመሪያው ተቋም በቨርጂኒያ ስፕሪንግፊልድ ፍራንኮኒያ ላይ የሚገኘው የአማኑኤል የኢትዮጵያ ወንጌላዊት ቤተ ክርስቲያን መሆኑን የቤተ ክርስቲያኒቱ አስተዳዳሪዎች ለአሜሪካ ድምጽ ተናግረዋል። በአካባቢው ነዋሪ የሆኑ አሜሪካውያንንም ጨምሮ የሌሎች አገር ዜጎችና የተለያዩ እምነት ተከታዮችም ክትባቱን በቦታው ተገኝተው መውሰዳቸውንም ገልጸዋል ገልጸዋል። ቤተ ክርስቲያኑ የሚሰጣቸው ሌሎች ማህበራዊ አገልግሎቶችን በማካተት የቤተ ክርስቲያኑ ሲኒየር ፓስተር አበራ ተሰማና የቤተ ክርስቲያኑ ሽማግሌዎች ሰብሳቢ አቶ አማረ መሳይን ደረጀ ደስታ አነጋግሯቸዋል፤ እንደሚከተለው ይቀርባል። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባትን ማግኘት እንዲህ እንዳሁኑ ጋብ እያለ ከመምጣቱ በፊት በተለይ ክትባቱ መሰጠት በተጀመረበት አካባቢ ክትባቱን ቀርቶ ጥርት ያሉ መረጃዎችን ማግኘቱ ቀላል አልነበረም። መንግስት ያወጣውን የክትባት መርሃ ግብር ተከትሎ ምዝገባ በማካሄድ እስኪጠሩ ድረስ ለቀናት ሳምንታትና እስከ ወራትም ድረስ መጠባበቅ ግድ ነበር። በዚህ መካከል ግን በተለይ በቨርጂኒያ አሌግዛንድሪያ ግዛት አካባቢ የሚገኙ አንዳንድ ትውልደ ኢትዮጵያውያን ክትባቶቹን በቀላሉ ለማግኘት ወደ ስፕሪንግፊልድ ወደሚገኘው አማኑኤል የኢትዮጵያ ወንጌላዊት ቤተ ክርስቲያን ብቅ በሉ የሚል መረጃ ይለዋወጡ ነበር። እንደተባለውም ሁኔታውን ለማጣራት ወደዚያው ብቅ አልን። የመታወቂያ ወረቀታቸውንና የምድን ኢንሹራንስ ካርዳቸውን ፎቶኮፒ አድርገው በእጃቸው የያዙ ሰዎች የተመዘገቡም ያልተመዘገቡም ተራይዘው ለክትባት ሲዘጋጁ ተመለከትን። የክትባቱ መስጫ ስፍራ ግን በዚህ ቤተ ክርስቲያን ለምን ተደረገ? ፓስተር አበራ ያብራራሉ። በሚል እነዚህ ፋርማሲስቶቹን ተዋወቁንና በተለይ ሄኖክ እና ፊልጶስ የሚባሉ ወንድሞች ከዛ አነጋገሩን ቦታ እንደሚፈልጉ እኛም ደግሞ ያው ኮሚኒቲውን መርዳት ስለሆነ የቤተ ክርስቲያን አንዱ ትልቁ ዓላማ ኮሚኒቲውንም ማገልገል ነው እና በዚህ ጊዜ ሕዝባችን ይህን እድል እንዲጠቀም ቦታውም የተመቻቸ ቦታ በመሆኑ እንተነጋገርነና ሽማግሌዎቹም ፓስተሮቹም አንድ ላይ ሆነን ነገር ራሱ ብንተባበር ጥሩ ነው ደግሞም የተሻለን ቦታ ከዚህ አካባቢውም ደግሞ የኛው ቦታ ስለሆነ በዛ ምክንያት ተነጋግረን ለኮሚኒቲ ይህን እድል ለመስጠት ወሰነ ማለት ነው። መቼ ነው የተጀመረው ይሄ መቼ ነው? ለምን ያህል ጊዜ ነው የተሰጠው እናንተ ጋር ከኛ? የመጀመሪያው ማርች ሀያ ሰባት ነበረ። ሁለተኛው እንደገና ደግሞ ኤፕሪል ሰከንድ ላይ ነው። ኤፕሪል ሰከንድ ነው የተሰጠው። ማርች ሀያ ሰባት ወደ ስምንት መቶ ሰዎች ናቸው ክትባቱን የወሰዱት። እንደገና ደግሞ ኤፕሪል ቱ ሁለት ሺ ሶስት መቶ አካባቢ ናየው። እንግዲህ ይሄ ከእነሱ ከፋርማሲስቶቹ የሰጡን እንትን ነው። እኛ ያው ቦታውን በማመቻቸት እና እንደገናም ደግሞ በማስተናገድ ነው የረዳ ናቸው። ነው ከእነሱ ያገኘ ነው መረጃ ነው እንግዲህ ክትባቱን ለመውሰድ በቦታው ተገኝተው ብዛት ያላቸው የማህበረሰቡ ክፍል በመኖራቸው አካባቢው እንዳይጨናነቅ ለማድረግ ስርአት አስ አስከባሪ ፖሊሶች በቦታው መገኘት አስፈላጊ ሆነው ነበር። አካባቢው ሶስት ፖሊሶች ያው ፍራንኮኒያ መንገድ ላይ ቆመው እያስተናገዱልን የነበረው ከብዛቱ የተነሳ የፓርኪንግም የአካባቢውንም ችግር እንዳይፈጠር በማለት እና እነሱም ጭምር ትልቅ ትብብርና ያደረጉልን ስርዓት በማስያዝም በኩል የፈሪፋክስ ካውንቲ ፖሊሶች ማለት ነው። ለመሆኑ ህብረተሰቡ ክትባቱ መኖሩን እንዲሰማ ያደረጋችሁት ምን ነበር? ተብለው የተጠየቁት አቶ አማረ መሳይ ሲመልሱ ማስታወቂያዎቹ የተናገሩበት መንገድ አንደኛ በቸርቻችን ዌብሳይት ላይ ለመለጠፍ ነው። በሁለተኛ በቴሌግራም በቫይበር በግሩፕ በማሰራጨት ኢንፎርሜሽኑ እንዲዳረስ በማድረግ ነው። ይሁን እንጂ ክትባቱ ይሰጥ በነበረባቸው ጊዜያት ግራ የመጋባት ሁኔታዎች እንደነበሩና ክትባቱን ለመውሰድ በቦታው የደረሱ ሰዎች ክትባቱን ሳያገኙ የተመለሱበት ሁኔታ መኖሩንም ተመልክተናል። ይህንን ፓስተር አበራ ሲያስረዱ ያው ኢንፎርሜሽኑ አንደኛ አሰማማቸው ብዙዎቹ ኢንፎርሜሽንም ትክክል ኢንፎርሜሽን አይደለም። አንዱ ለአንዱ ስለሚነግራቸው አሁን እየተሰጠ ነው ስለሚሏቸው የማይሰጠውንም መጥተው ይጠይቃሉ። ተመዝግበው የነበሩ ግን ጥያቄያቸው መጉላላት የነበረው እንግዲህ በፋርማሲስቶቹ በኩል መድኃኒቱን ባለማግኘታቸው ምክንያት ነበር። በኛ በኩል ሳይሆን በነሱ በኩል የተመዘገበውና ያልተመዘገበውን ባለማየት የመጣውን ሁሉ ማስተናገድ ስለተፈለገበት ምክንያት አቶ አማረ ይህን ብለዋል። ፓስተር እንዳለው እውነቱን ነው፣ ግን ምንድን ነው እንደተባለው ምዝገባም ተጀምሮ ነበር። በቤተክርስቲያንም በውጭ ምዝገባ ተጀምሮ ነበር። ይሄ ምዝገባ የተላለፈበት መልእክቱ ውስን ስለሆነ ሰዎች ሲመጡ ያልተመዘገበውን አንተ አትሄድም የሚለው አድሎ እና ሌላ ነገር ሊፈጥር ስለሚችል እንደ ቤተ ክርስቲያን ማንም ሰው እርዳታ ፈልጎ ከመጣ ተመዘገበም አልተመዘገበም ማግኘት አለበት የሚለውንም ቤተክርስቲያንም ስለወሰነች ማን ማንኛውም ሰው መጥቶ ላይን እስከያዘ ድረስ ይመዝገብም አይመዝገብም መውሰድ አለበት የሚለው ማንኛውም ሰው ባለመመዝገቡም እንዳይመለስ ወይም በየትኛውም ከለሩ ወይም የትኛውም በየትኛውም ቋንቋው እንዳይገለል። ይህንን ቅድሚያ ሰጥተን ነው ያስተናገድ ነው። በዚህም ደግሞ በጣም ደስተኞች ነን። ሁሉም ሰው የመጣ ቤተክርስቲያኗስ ግቢ የገባ ሰው ሁሉ እንዲያገኝ ነው የተደረገው። ይህንን ነገር መንግስት በነፃ እየሰጠ በቦታ ማጣት ምክንያት ይህን ህንፃ ይዘን እኛ መቸገር የለበትም የሚለውንና ብዙ ዋጋ የሚያስከፍለውን ነገር ፓርኪንግ ሎታችንን መብራት ፎቶኮፒ ማሽን፣ ውሃ፣ ሽንት ቤቶችን፣ የተለያዩ ወንበሮችን፣ ማረፊያዎችን በማዘጋጀት አባላቶችን በማሳተፍ ሰፊ አገልግሎት በፍጹም ደስታ ና በፍጹም ቅንነት ነው አስራ አራት ሰዓት ሙሉ የሰጡት። የአርቡ በተለይ በጣም የሚገርም ጊዜ ነው። ምሳና ቁርሱ እንኳን ሳይበሉ እዚህም ከጠዋት እስከማታ የዋሉት ና በዚህ በጣም ደስተኞች ነው። አማኑኤል የኢትዮጵያ ወንጌላዊት ቤተ ክርስቲያን ባለፉት ሀያ ስምንት ዓመታት በርካታ ማህበረሰባዊ አገልግሎቶችን ሲሰጥ መቆየቱን የገለጹት ፓስተር አበራ አንዳንዶቹን እንደሚከተለው ጠቅሰዋል። ያለፉት ሀያ ስምንት ዓመት በመሪላንድም በዲሲም በቨርጂኒያ ያለውን ኮሚኒቲ ያው አገልግሎት እንሰጣለን። ብዙ የአይቲ ኮርሶች፣ ብዙ የሜዲካል ቲሞች፣ የአይቲ ቲሞች በተለያየ እንትን የተደራጀ ነው ቤተክርስቲያኑ። ብዙ ባለሙያዎች ናቸው ያሉት እና ሁሉንም የሙያው አሰማርት እንትን የምናደርግበት ስለሆነ ለአካባቢው ያው እንደ አይነት ሰርቪስ ራሱ ቤተክርስቲያኗ ትሰጣለች። ቤተ ክርስቲያናችን እንግዲህ እዚህ ገዝተን ከገባን ጊዜ ከአራት መቶ በላይ ነው ሜምበር ያለን። ነው እና እግዚአብሔርም ደግሞ ይህ በጣም የሚያስደንቅ ሎኬሽን ነው የሰጠን። እንዳየኸው ብዙ ኢትዮጵያን ቸርቾች አሁን የዚህ አይነት ሎኬሽን የዚህ አይነት የፓርክ ቦታና ስፋት ያለው ያላቸው አይመስለኝም። እና በዛ እግዚአብሔርን በጣም እናመሰግናለን። የቦርዱ ሰብሳቢ አቶ አማርም ትውልደ ኢትዮጵያውያን ተማሪዎችን በትምህርታቸው በማገዝና እዚህ ብቻ ሳይሆን በኢትዮጵያም ችግር ላይ የወደቁትን ወገኖች በመርዳት ቤተ ክርስቲያኒቱ እንደምትሰራ ተናግረዋል። ይህ ብቻ አይደለም። በእኛ ቤተ ክርስቲያናችን በሁለንተና ስለምታገለግል ኢሚግራንት የሆኑትን በቋንቋ ችግር ያለባቸውን፣ በዚህ በኮምፒውተር ቤዚክ ችግር ያለባቸውን ሁለት ጊዜ በአስተምራ አሰልጥና አስመረቃለች። ሶስተኛውንም አስተምራ ለማስመረቅ ስትል የኮቪድ በመምጣቱ ምክንያት ብቻ ነው የቆመው። ይህንንም ሰፊ ስራ ሰርተናል። ሌሎች በትምህርት በከሚያሉ ልጆችን ከኬጂ ጀምሮ እስከ ትዌልቭ ድረስ የተለያየ እርዳታ የሚያሰሉትም እንደየኢንተረስታቸው፣ እንደ ጥያቄያቸው እነሱንም ቱተር የሚያደርግ ወይም የሚያስተምር የሚረዳ በየአመቱ ሰመር ካምፕ የሚባል ነገር አለ። በዚህ በጣም በሰፊው ሰርታለች ቤተክርስቲያን። አላቆመችም እየሰራችም ነው። አሁንም እቀዳላት ወደፊት። ባለፉት አመታት በኢትዮጵያ በተለያዩ ምክንያት ችግር ለገጠሙት በመንግስት ለቀረቡ ጥያቄ ከሰሜን አሜሪካ የወንጌላን አርትራን ህብረት ጋር በመተባበርም የተለያዩ ድጋፎችን ሲያደርቁ ይታለች። ወደፊትም ይህን ነገር አጠናክራ ትቀጥላለች። የአማኑኤል ኢትዮጵያ ወንጌላዊት ቤተክርስቲያን ሲኒየር ፓስተር አበራ ተሰማና የቤተ የቤተክርስቲያኑ ሽማግሌዎች ሰብሳቢን አቶ አማረ መሳይን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና፣ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Ma'am, I'm not your enemy.